ዳንኤል ሽበሺ የሸዋስ አሰፋና አብርሃ ደስታ የሚገኝባቸው አስር ተጠርጣሪዎች በጸረ ሽብር ህግ ጥቅምት 2007 ዓ ም ተከሰው ጉዳያቸው ሲከታተል ከቆዩ በኋላ ነሐሴ 14 2007 ዓ ም የፌዴራል ከፍተኛ ፍርድ ቤት መከላከል ሳያስፈልጋቸው በነጻ ይሰናበቱ ብሎ ወስኖ ነበረም ሆኖም ግን አቃቤ ህግ ይግባኝ ስላለ ውሳኔው ተግባራዊ ሳይሆን ለስምንት ወራት በእስር ከቆዩ በኋላ በይግባኝ በሚታይበት ጊዜ ችሎት አውካቸዋል ተብለው ነበር ማረሚያ ቤት እንዲቆዩ የተደረገው። ሁለቱም ፍርደኞች ፍርዳቸውን ጨርሰው ትላንት ወደ ቤተሰቦቻቸው ተቀላቅለዋል። ከሁለቱም ጋር አጭር ቆይታ አድርገናል። በቅድሚያ የሸዋሳ ሰፋ ያለንን እናስደምጣቸውም። ስምንት ወር ከቆየን በኋላ ያው ሰበር አቤቱታ አቀርቦ ውሳኔው መታገድ እንዳልነበረበት ህገወጥ መሆኑን ሰበር ችሎ ተወሰነ። ከዛ በኋላ እንድንወጣ ተወሰነ ማለት ነው። ነገር ግን ይግባኙን እንድንከታተል በውጭ ሆነን ተወሰነ። ይሄ የተወሰኑ ማረሚያ ቤት ውስጥ የቆየንበት ምክንያት ችሎ ላይ ከአግባብ ውጭ የሆነ በተለይ አያያዝን በተመለከተ ፍተሻን በተመለከተ እኛን ታርጌት አድርጎ የተደረገ ነገር ነበረ። ያንን አቤት ብለን ማረሚያ ቤቱን መልስ ሰጥቶ እንረዳለን፣ እናብራራለን፣ እናስመሰክራለን ብለን ስናስብ ፍርድ ቤቱ እንዲሁ አለፈው። ስለዚህ ይሄ ይሄንን ማለፍ ተገቢ አደለም ብለን በመቃወማችን ሁለት ጊዜ የሰባት የሰባት ወር ማለት የአስራ አራት ወር የአስራ አራት ወር የዓመት ከሁለት ወር ውሳኔ የተሰጠብን በዛ ምክንያት ነው። እስካሁን ድረስ የቆየ ነው። እኛ እኔ በእኔ በኩል እዛ ውስጥ ሆኜ እየታገልኩ ነበረ፣ በፊትም እየታገልኩ ነበረ፣ አሁንም እየታገልኩ ነው። ምንም የተቋረጠ ነገር የለም። የሚቀጠል ምናምን ነገር የሚባል ነገር የለም። ትግ ውስጥ ነው ያለሁኝ አሁንም እስር ቤትም ውስጥ ትግል ነው። የቀድሞው የአንድነት ፓርቲ የድርጅት ጉዳይ ምክትል ኃላፊ የነበሩት አቶ ዳንኤል ሽበሺ በበኩላቸው ችሎትን መዳፈር ያው የተናገርነው ነገር ተናግረናል የተናገርነው ነገርም ደግሞ የችለው ነገር የለም። በችሎት መዳፈርም የሚያስቀጣ ነገር ነው ብዬ አላስብም። ምንድን ነው አንደኛው ፍርድ ቤቱ ያው አሻንግሎት ፍርድ ቤት ነው የሚል ነው። ሌላው አፓርታይድ ፍርድ ቤት ነው ወይም ችሎት ነው፣ ህጉን ለመቃወም ማለት ነው። የሽብር ህጉን ለመቃወም ስንል የአፓርታይድ ህግ ነው የሚል ነገር አንጸባርቅን ነበረ። አንደኛም እንግዲህ ያው ችሎት መዳፈር ነው ብለው ቀጥቶናል። አሳልፈነዋለን አመት ከሁለት ወር እኔና ወንድሜ የሸዋሳ ሰፋ አመት ከሁለት ወር አመት ከሁለት ወር ማለት አስራ አራት ወር ማለት ነው ተቀጣን። እሱን ሙሉ ያው አመክሮ እንኳን ማረሚያ ቤቱ ሊሰጠን የሚገባ ነበር። አመክሮንም ጭምር ከልክለውን ያው ሙሉ ነው የታሰርነው እኛ። ትግል ያቆመንበት ሁኔታም የለም። ያው እስር ቤትም ማይክላብም ይሁን ፍርድ ቤትም ይሁን ያው ትግል የትግል አካል እስሩ የራሱ በራሱ ትግል ነው፣ እና ግን አሁን ምንም የቆመ ነገር የለም። ያገኘነው መልስም የለም። ስለዚህ እንደ አጠቃላይ ግን ያው ውሎ ያደረን አጠቃላይ ነገር የምናየው ይሆን። አሁን ዝርዝር ነገር በዚህ ነገር ውስጥ ባልገባ ይሻለኛል። ለዶይቸ ቬለ ራዲዮ ለተጠናቀረው ዘገባ